የቀድሞዋ የተቃዋሚ መሪ ወይዘሪት ብርቱካን ሚደቅሳ ወደ ኢትዮጵያ ተመለሱ። በኢትዮጵያ የተጀመረውን የዲሞክራሲ እንቅስቃሴ ለማገዝ ታልሞ የተፈጠረው እድል ያበረታታቸው መሆኑን የቀድሞዋ የቅንጅት አመራር አባልና የአንድነት መሪ ወይዘሪት ብርቱካን ዛሬ ወደ አዲስ አበባ ከመብረራቸው አስቀድሞ በተለይ ለአሜሪካ ድምፅ በሰጡት ቃል ገልጠዋል። ወይዘሪት ብርቱካን ሚደቅሳ ከዚህ ቀደም በኢትዮጵያ የፖለቲካ የለውጥ እንቅስቃሴ የነበረውትን ተሳትፎ ተከትሎ ለአመታት እስርና እንግልት ከተዳረጉ በኋላ ከእስር ወጥተው ላለፉት በርካታ ዓመታት በስደት ከኖሩባት ዩናይት ስቴትስ ለመጀመሪያ ጊዜ ወደ አገረው ሊመለሱ ነው። ዛሬ የተሳፈሩበት አውሮፕላን ከመነሳቱ ጥቂት ደቂቃዎች አስቀድሞ ነው የማነጋግረው። ለመሆኑ ከዚህ ውሳኔ ላይ እንዴት ደረሱ? የሚመለስበትን ሁኔታና ምክንያት ለውሳኔ የበቁበትን ጨምረው በአጭሩ ቢገልጽልኝ በጣም አመሰግናለሁ። አሉላ፣ አሁን አይሮፕላናችን ሊነሳ ጥቂት ደቂቃዎች ቀርቶት ነው እያናገርኩ ያለሁት። ለእኔ በጣም ትልቅ ትርጉም ያለው ሰዓት ነው። ከምንም ነገር በላይ የሀገር ናፍቆት አለ፣ የወገን ፍቅር አለ። ከዛ ተለይቶ መኖር አንዳንድ ጊዜ ከሌሎች ስቃዮች እኩል የሆነ ህመም ይሰጣል እና መቼ ያ እንደሚያበቃ አላውቅም ነበር። እያበቃ አግኝቼዋለሁ። በጣም ደስ ብሎኛል። ለዚህ ደግሞ ያበቃኝን አምላኬን አመሰግናለሁ ለዚህ አስተዋጽኦ ያደረጉትንም ወገኖቻችንን በብዙ አመታት ውስጥ በትግል ውስጥ መስዋዕትነት የከፈሉትንም አሁን ብዙ ነገር እየጣሩ ያሉትንም በዚህ በዚህ አጋጣሚ ሪከግናይዝ አደርጋለሁ አመሰግናለሁ የሚሄድበት ምክንያት እናንተም እንደምታውቁት በእኔ ሕይወት በሕግም ቢሆን ከዛም በኋላ በተለያየ ሁኔታ ወገኖቼን ለማገልገል አገሬን ለማገልገል የራሱ ሙከራ ማድረግ ሰው ነበርኩኝ እና እንደዛ ደግሞ በተሻለ ሁኔታ ለመቀጠል አሁንም ጥረት ለማድረግ አገሪቷ ባለችበት ሁኔታ እድሎች እንዳሉ ስለተገነዘብኩኝ ማንም ሰው ማድረግ የሚችለውን ወደኋላ የሚልበት ጊዜ እንዳልሆነ በመረዳት እኔም ደግሞ የአቅሜን በሙያዬ፣ በልምዴ፣ በእውቀቴ ማድረግ የምችለውን ነገር ለማዋጣት ያ ምን እንደሚሆን ለማጣራት ለመወያየት ነው የሚሄደው። በጣም ጥሩ ቀን ነው ለእኔ። እግዚአብሔር ይመስገን። በእርግጥ ጥሩ ቀን ይመስለኛል። ወይዘሮ ብርቱካን ካሳልፏቸው የበረቱ ፈተናዎችን በኋላ በአገር ውስጥ በተፈጠረው ሁኔታ ዛሬም የምችለውን ላድርግ ብለው መነሳቶ ጎላ ብሎ የሚሰማ ይመስለኛል። ወይዘሮ ብርቱካን በእርስዎስ በኩል ግን በግሎ በምን መልኩ ነው ትኩረት አድርገው ለመስራት ለመሰማራት ያቀዱት? የኢትዮጵያን ጉዳይ እንደሚከታተል ማንም ዜጋም እንደሚያውቀው አሁን ያለንበት ሁኔታ ከዚህ ቀደም ከነበርንበት ሁኔታ በጣም የተለየ ነው። የሚጠይቀውም አስተሳሰብ የሚጠይቀውም የትግል ሁኔታ ማለት እንችላለን በጣም የተለየ ነው እና ቀደም ሲል ከነበረበት ሁኔታ በጣም ብዙ ነፃነትን የሚሰጡ ሁኔታዎች አሉ ደግሞ በጣም የሚያሰጉም ሁኔታዎች አሉ። ስጋቶችን ቀርፎ የተሻለውን ተስፋውን በመደላድ ላይ ለማስቀመጥ ዋናው ስራ የሚመስለኝ ተቋማትን መገንባት በተለየ ዲሞክራሲ ተቋማት የምንላቸውን ማጠናከር እና ከበህግ በስርዓት በተቋማት ላይ የተገነባ የመንግስት አስተዳደር እንዲኖረን የዜጎችን መብት የዜጎችን በሰላም የመኖር ፍላጎት ህይወታቸውን የማሻሻል የሚያረጋግጡት እነዚህ ተቋማት ስለሆኑ እሱን ካላረጋገጠን ምንም አይነት ዋስትና የለንም፣ እንደ ሀገርም እንደ ዜጋ። እና የኔ ትኩረት እዛ ላይ ነው። የትኛው መስክ ይስተማራ የተሻለ ይሆናል የትኛው መስክ ምንድን ነው ያለው እድል የሚለውን ተራሴ፣ ልምድና ትምህርት፣ ሌሎችም ነገሮች አንጻር እማየውና የምወስነው ነው ግን እዛው ሀገር ቤት ከገባሁም በኋላ ከሚመለከታቸውም ወገኖች ጋር በጣም ዝርዝር የሆነ ንግግር ካደረኩኝ በኋላ ይሆናል። ግን እንዳልኩህ የማተኩረው በዲሞክራሲያዊ ተቋማት ግንባታ ነው። የትኛው ተቋም እንደሚሆን ወደፊት የምንወስነው ነው የሚሆነው። ጠቅላይ ሚኒስትር አብይ አህመድ ባለፉት በርካታ ወራት በተለያዩ የፖለቲካ እንቅስቃሴዎች ውስጥ ያሉትን ጨምሮ በውጭ ሀገር የሚኖሩ የተለያዩ ወገኖችን ወደ ሀገር ውስጥ ገብተው እንዲሰሩ ሲጋብዙና ሁኔታዎችን ሲያመቻቹ ሲቀበሉ ተከታትለናል። እርሶስ ወይዘሪት ብርቱካን ከጠቅላይ ሚኒስትሩም ሆነ ከሌሎች ያስተዳደራቸው ባለስልጣናት ጋር ይህን አስመልክቶ የተነጋገሩት ነገር ይኖር ይሆን? አቶ አሉላ፣ አንተ እንደምታውቀው እዚህ ጠቅላይ ሚኒስትሩና ባልደረቦቻቸው በመጡ ጊዜ ብዙ ሰዎችን አግኝተዋል። እኔም በዛን ወቅት እሳቸውን አግኝቶ የማነጋገር እድል ገጥሞኝ ነበረ። አንድ ጥሩ እድላችን የሚመስለኝ አሁን ያለው አስተዳደር ለውይይት የተለያዩ ደግሞ ግለሰቦችንም አስተዋጽኦ ለማድረግ ለማበረታታት ጥሩ ሀሳብ እና ጥሩ ተነሳሽነት ያለው አስተዳደር እንደሆነ ነው የማየው እና በዛው ሂደት ውስጥ ንግግሮች ነበሩ እሱን ልገልጽልህ እችላለሁ አዎ መልካም ወይዘሮ ብርቱካን ከደረሱ በኋላ የሚኖሩ ሁኔታዎችን በሚቀጥሉ ፕሮግራሞቻችን መልሰን እናገኘታለን መልካም መንገድ እግዚአብሔር ይስጥልኝ አመሰግናለሁ አሉላ በጣም አመሰግናለሁ ሰላም ሁኑ በአገሪቱ በሚካሄደው የለውጥ እንቅስቃሴ እንዲያግዙ እንፈልጋለን ይላሉ የፌዴራሉ ጠቅላይ አቃቢ ሕግ አቶ ብርሃኑ ጸጋዬ ወዘሪት ብርቱካን ያው የእኛ ዜጋ ናቸው። ወደ ሀገራቸው ተመልሰው በመንግስትም በግልም በማንኛውም ጉዳይ ላይ እንዲሳተፉ እንፈልጋለን። ወዘሪት ብርቱካን ብቻም ሳይሆን ብዙ የህግ ባለሙያዎች አሜሪካም ከሌሎች የአውሮፓ ሀገሮችም መጥቶ የተለያዩ የሪፎርም ስራ ውስጥ እየተሳተፉ ለዜጎቻቸውና ለሀገራቸው የራሳቸውን አስተዋጽኦ እያበረከቱ ይገኛሉ። በዚ ብርቱካንም ይሄንን ታሳቢ አድርጎ ወደ ሀገራቸው ተመልሶ በህግም በሌሎች ጉዳዮች ላይ ለሀገሪቷም ለህዝቡም ባላቸው እውቀትና ልምድ አስተዋጽኦ ማበረከት መፈለጋቸውና መምጣታቸው የሚያስመሰግናቸውና እኛም በጥሩ ሁኔታ ተቀብለን እነሱ ጋር ሆነን ለመስራት ዝግጁ መሆናቸውን ነው እኛ በኩል ያለ ብቻ ሲሆን ማንኛውም ዜጋ ማንኛውም ያገባኛል ሀገሪቱ አስተዋጽኦ አድርጋለሁ የሚል ሰውን በጥሩ ሁኔታ ተቀብለን ከኛ ጋር የተጀመረው ለውጥ ወደፊት እንዲወስዱና አጠቃላይ ሀገራችን የዲሞክራሲ እና የዜጎች የሰብአዊና ዲሞክራሲያዊ መብት የተረጋገጠባት ሀገር የማድረግ ጉዳይ እኛ መንግስት ስራ ወይ ደግሞ ባላፍነት ያለን ብቻ ሳይሆን የሁሉም ዜጋ ድርሻ ስለሆነ እሳቸውም ለዚህ ለተቃና ሀሳብ ወደ ሀገራችን መምጣታቸውን የምንደግፍና በጥሩ ሁኔታና መንፈስ የምንቀበላቸው ይሆናል። በለውጥ ሂደቱ እንዲያግዙ የፍትሕ ሥርዓቱን ለማሻሻል ቅድሚያ ትኩረት የሚሹ ጉዳዮች ተለይተው ታውቀዋል ይላሉ አቶ ብርሃኑ። በተለይ በፍትሕ ሥርዓቱ ውስጥ የትኩረት የሚሹ ጉዳዮችን ለይተን በተለይ ደግሞ የመንግስትን ችግሮች የሚለይ ዋና ትኩረት የሚሹ እሺዎችን ለይተናል። ይህንን ስራ የሚሰራ አድቫይዘሪ ካውንስል አቋቁመን አድቫይዘሪ ካውንስሉም የተለያዩ ጥናቶችን ለማጥናት ሊሻሻሉ የሚገቡ ህጎች፣ ሊሻሻሉ የሚገቡ አሰራሮች፣ አደረጃጀቶችና አጠቃላይ ችግሮችን እንደዚህ ሰው ለመንግስት አድቫይዝ እያደረገ ና እየሰራ ያለበት ሁኔታ ነው ያለው። እነዚህ ነገሮች ተለይተዋል። በስምንት ዋና ዋና ጉዳዮች ለይተናል። በስሩ ደግሞ ሰብ የሆኑ ችግሮችና እሺዎች የተለዩበትና መስ ትኩረት ተደርጎ በቅድም ባልኩት በአርዳገሪ ካውንስሉ ሲል ወርኪንግ ግሩፕ ተቋቁሞ እነዚህ ወርኪንግ ግሩፕ ችግሮቹን እና ለችግሮቹ መፍትሄ የሚሆኑትን እየለዩ ለመንግስት እያቀረቡ ያለበት ነው። ለምሳሌ ከመሻሻል ከሚገባቸው ህጎች ውስጥ የበጎ አድራጎት አዋጁን፣ የአንቲ ቴሮሪዝም ሎ እና ሌሎች የሚዲያና የመሳሰሉትን ጉዳዮች እየሰሩና ለመንግስት ምስር እየሰጡ ያለበት ሁኔታ ነው ያለው። ይህ ብቻም ሳይሆን የህብረተሰቡንም የማሳከፍ ስራ በእነዚህ አካላት የተሰራ ነው። አንዳንዶቹን ለመንግስት ያስረክበዋል። አንዳንዶቹ ደግሞ በሂደት ላይ ያሉ ናቸው እና ተለይቷል። መፍትሄ ሊሆኑ የሚችሉት ና ስታንዳርዶ ሚ ሊሆን ይችላል የሚሉትን ደግሞ በሂደት ላይ ያሉት ጉዳዮች ናቸው። የፌዴራል ጠቅላይ አቃቤ ህግ አቶ ብርሃኑ ጸጋዬ ናቸው። ለጊዜያቸው እናመሰግናለን።